የኢትዮጵያ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ከ27 ዓመታት ስደት በኋላ ወደ ሀገራቸው ተመልሰው ዛሬ አዲስ አበባ ገብተዋል። ቪኦኤ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች እንዳሉት የቤተ ክርስቲያኒቱ አንድነት ለዓመታት ሲጠብቁት የነበረ ነው። ይህ እውን እንዲሆን ከፍተኛ አስተዋጽኦ ላደረጉት ጠቅላይ ሚኒስትር አብይ አሕመድን ምስጋና አቅርበዋል። እስክንድር ፍሬው ዝርዝር ዘገባ አለው። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ እነሆ ከሀያ ሰባት ዓመታት በኋላ አዲስ አበባ ገቡ። ኢትዮጵያ በስደት ላይ የቆዩትን የሃይማኖት መሪ በምስጋና ተቀበለች። ከ27 ዓመታት በፊት ከሀገር ሲወጡ እንደዚህ በአደባባይና በይፋ አልነበረም። አወጣጣቸው ራሱ አነጋጋሪ ሆኖ መቀጠሉም ቤተ ክርስቲያኗን ለሁለት ከፍሎ ቆይቷል። በውጭ ያለው ሲኖዶስና በአገር ውስጥ ያለው በሚል በሁለቱ ሲኖዶሶች መካከል የነበረው ልዩነት የተፈታው በጠቅላይ ሚኒስትር ዶክተር አብይ አህመድ ግፊትና ድጋፍ በተለያዩ ወገኖች አማካኝነት በተካሄደ ፈጣን የሽምግልና ስራ ነው። ብፁዕ ወቅዱስ አቡነ መርቆሬዎስ ዛሬ ከ27 ዓመታት በኋላ ወደ አገራቸው ሲመለሱ የተደረገው አቀባበል ግን ያ የልዩነት ምዕራፍ መዘጋቱን አመላክቷል። ሁለት የነበረው ሲኖዶስ ወደ አንድ፣ ውጭና አገር ቤት ሲባል የነበረው ወደ ተመሳሳይ ስፍራ መጠቃለሉን

በቦሌ አውሮፕላን ማረፊያ መግቢያ መንገዶች ግራና ቀኝ ቆመው የፓትርያርኩን መምጣት ሲጠባበቁ የነበሩ ምእመናንና ሌሎች አዲስ አበባ ከተማ ነዋሪዎች ያንጸባረቁት ይህንኑ ነው። ወይዘሮ አለም ባይሳ የመጀመሪያዋ አስተያየት ሰጪ ናቸው። ፓትሪያርኮቹ ሁለት ቦታ ተከፋፍለው ነበረ። እኛ እኔ ብዙም እውቀቱ አልነበረኝም በዛን ሰዓት አሁን ግን አንድ ሃይማኖት ሁለት ቦታ እንደመከፈል ማለት ነው። እነሱ ደግሞ በመንግስታችን መሰረት ዝቅ ብለው መንግስታችን እነሱን አክብሮ እናንትን ብሎ ለምኖ ሄዶ ለማስታረቅ እንደገና ፍቃዳቸውን ተቀብለን እግዚአብሔር ወደ ነበረ ሃይማኖታቸውና ወደ ቤት አገልግሎታቸው ሲመለሳቸው ከዚህ በላይ ደስታ የለም። ኦርቶዶክስ ሁለት ሆነች አንድ ሆነች ማለት ነው አሁን በለጣ ተመሳሳይ ሐሳብ አንጸባርቋል። ዛሬ ተገኘው እንግዲህ የብዙ አባታችን አቡነ መርቆሪዮስን መምጣት አስመልክቶ ከብዙ ዓመታት በኋላ እዚህ ወደ ኢትዮጵያ ስለተመለሱልን እሳቸው ለመቀበል ነው። ወደዚ ወደ ቦሌ ኢንተርናሽናል ነው። ትልቅ የደስታ ደባብ ነው የሚታየው። የደስታው ምክንያት ወይ ምንጭ ምክንያት እንግዲ አባታችን ያው በስደት ከሀገራችን ወጥተው በዛ ከዛ በኋላ ሲኖዶስ ለሁለት ተከፍሎ ነበ የስደትና ሀገር ውስጥ ሲኖዶስ ተብሎ አሁን በዚህ ሰዓት አንድ ሲኖዶስ ተብሎ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሲኖዶስ ስር ልትመራ ስለሆነ ይሄ ሲኖዶስ ደግሞ ከሁለት ወደ አንድነት ስለመጣ ይሄ መላው ለኦርቶዶክስ እምነት ተከታዮች ደስታ ስለሆነ ያንን ደስታ በማስመልከት ነው። እንግዲህ ሁላችንም እዚህ ጋር እየዘመርነ ያለ ነው። አሜሪካ ያለው ሲኖዶስ፣ ኢትዮጵያ ያለው ሲኖዶስ እየተባለ ይጠራ ነበር በፊት ምን ክፍተት ፈጠረ? በነዛ አመታት ውስጥ በሃያ ሰባቱ አመታት ያው እንግዲህ የፈጠረው ክፍተት እንደሚታወቀው ያው ሲኖዶሱ ተከፍሏል። የፈጠረው ክፍተት ስንመልከት ከአገልግሎት አንጻር፣ ከምዕመናን ምዕመናን ለቤተ ክርስቲያን ያለውን አመለካከት ከማጥበብ አንጻር ብዙ ክፍተቶችን ፈጥሯል እና ይህንን ደግሞ አሁን ሲኖዶስ አንድ የሚሆን ከሆነ ምእመናኑም በአንድ ላይ ሆኖ እምነቱን በስርዓት ይከታተላል ማለት ነው። ሌላ ነገር ከውስጡ አስወጥቶ እምነቱን በስርዓት ይከታተላል። ሰለሞን፣ ሌላው አስተያየት ሰጭ ነው። የዚህ ሁሉ ደስታ ትልቁ ነገር አባታችን፣ መጽሐፋችን፣ የቤተ ክርስቲያናችን ትሩፋት የመጀመሪያ ጳጳስ ሳይሞት ሁለተኛ ጳጳስ እዚህ ላይ በመምጣቱ እነሱ ደግሞ ይሄ ሲኖዶሱን ከሁለት ወደ አንድ መሆኑ ትልቅ ነገር ነው። ይሄ የቤተ ክርስቲያናችን

በጣም አመሰግናለሁ። ስለ ጊዜ ስምንት ተመነገረኝ ስሜ ሲሳይ ጥሩ አባላለሁ። ለምን መጣህ ዛሬ? ያው ይሄንን ትልቅ ብስራትና ይሄንን አንድነት መቼም በታሪክ ስንጠብቀው የነበረ ነገር ነው። እንዲሁም እንደ ቤተክርስቲያናችን ትልቅ አንድ ሲኖርስ እንዲኖራት ነው የምፈልገው እየተነጣጥሎ የነበረውን ነገር ምስጋና ያንሰዋል። ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እውነት ከፈጣሪ የተላከልን ሰው ነው። እንደ እምነት ሳይሆን እውነት እግዚአብሔር እንደው ከሰማይ አይቶ እንደ መልአክ የላከልን ሰው ነው እና እኔ ይህንን ትልቅና ይህንን ብስራት ላበስር ዛሬ እግዚአብሔር ፈቅዶልን እዚህ ቦታ ላይ በመገኘት በጣም ደስ ብሎኛል። እውነት እንኳን ደስ አላችሁ ለኢትዮጵያ ኦርቶዶክስ ተከታዮች በሙሉ እንድትልልኝ ፈልጋለሁ። በጣም ደስ ስላለኝ እዚህ አካባቢ ይሄን ክብር በዓል ለማክበር እንደዚህ ነው እና ስራ ማለኝ ስራ አይነት ትችል ነው ማለት ከዚህ ይበልጥ ነገር የለም እና ዛሬ በጣም ደስ ብሎኛል። እንኳን ደስ ላላችሁ በልኝ ለመላው ለኢትዮጵያ ኦርቶዶክስ እምነት ተከታዮች እንኳን ለዚህ አቀና ለደሳችሁ፣ እንኳን እግዚአብሔር ለዚህ አበቃችሁ በልኝ። አመሰግናለሁ። በመዝሙር እንዝጋው። መርቆሬዎስ የሚል ነበር አንዱ ትዘምር የነበር አንተ ስታውጣ የነበር አትምሹ በልኝ። ምን ማለት ነው ትርጉሙ ከመተባሃር ከነ በመስቀልከ ዘወርቅ ዘወርቅ ከመትባርከ በመስቀልከ ዘወርቅ ዘወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ መርቆሬ ዮሳምን ማለወርቅ

ናይ በጽርቅ ተዋናይ በጽርቅ መርቆሬ ወሳምን ማለ ወርቅ። ትርጉሙ ነገረኝና ይል ማለት ምንድን ነው? እንድትባርከን አዎ፣ መርቆሪዮስ እንድትባርከን በመስቀል ወርቅ ማለት ነው። እንድትባርከን ወደ አንተ መጥተናል ማለት ነው። በጣም ነው ማመሰግነው። ዛሬ በቦሌ አውሮፕላን ማረፊያ በተደረገው የአቀባበል ስነ ስርዓት ላይ ብጹዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ፣ ብጹዓን አባቶች፣ ከፍተኛ የመንግስት ባለስልጣናት እንደዚሁም ሌሎች እንግዶች ተገኝተዋል። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ አዲስ አበባ የገቡት የአሜሪካ ጉብኝታቸውን አጠናቀው ከተመለሱት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ነው። ፓትርያርኩ እንደዚህ በፍጥነት ወደ አዲስ አበባ የተመለሱትም ከጠቅላይ ሚኒስትሩ በቀረበላቸው ግብዣና ጥያቄ መሰረት መሆኑ ታውቋል። የአቀባበሉ ስነ ስርዓት በመንበረ ጸባውት ቅድስ ስላሴ ካቴድራልም ቀጥሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን ለዘገባው። ንጉሴ አክሊሉ ከታሪክ ማህደር አንድ ነጥብ አስታወሰና ለዛሬ ከሆነች ብሎ ላከልን። ነገሩ እንዲህ ነው አራተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ከ አምስት አመት ስደት በኋላ በዛሬው እለት አገራቸው ኢትዮጵያ አዲስ አበባ ገብተዋል። የገቡትም ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው ነው። እኔ አንድ ታሪክ ከዚሁ ጋር አያይዤ ላስታውስ ፈልጌ ነው። ልክ የዛሬ ስልሳ አመት ገደማ ማለት ነው አካባቢ የመጀመሪያው ኢትዮጵያዊ ፓትርያርክ ብጹ ቅዱስ አቡነ ባስልዮስ የፕትርክናውን ሹመት ያመጡት ከግብፅ አሌክሳንድሪያ ነው። ግብፅ ለአንድ ሺ ስድስት መቶ አመታት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስ ክርስቲያንን ጳጳሳት ስትሾም ቆይታለች። ከብጾ ቅዱስ አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ቀጥሎ ከዛ በኋላ ግን የራሷን ልጆች ራሷ ነች የምትሾመው ፓትርያርኩንም ሊቃነ ጳጳሳቱንም። እና በዚህ ምክንያት የቤተ ክርስቲያን አስተዳደር በዚህ ሁኔታ ላይ ነው የሚገኘውና ልክ የዛሬ ስልሳ ዓመት ገደማ ፓትርያርኩ አቡነ ባስልዮስ አዲስ አበባ ሲገቡ የተደረገላቸው አቀባበል ከዛሬው ጋር እጅግ ተመሳሳይ ነበረና አውሮፕላን ውስጥ ገብተው የተቀበሏቸው የቀዳማዊ አጼ የኃይለ ሥላሴ ልጅ ልዑል መርዕድ አዝማች አስፋውሰን ኃይለ ሥላሴ ነበሩ እሳቸው ይዘዋቸው ሕዝቡ ግራና ቀኝ እያጨበጨበ እየተቀበለ እየሸኛቸው ወደ ቤተ መንግሥት አድርሷቸው ከንጉሠ ነገሥቱ ጋር ተገናኝተዋል። እዛም የምሳ ግብዣ ተደርጎ በዓሉ እጅግ በደመቀ ሁኔታ እንደተፈጸመ እናስታውሳልንና የዛሬው ዕለት በጣም ታሪካዊ ነው። ሌላው ታሪካዊነቱ ዛሬ በዓሉ መርቆሬዎስ ነው። ታስቦበት ይሁን አጋጣሚ ይመስለኛል እንደ አጋጣሚ ደግሞ ትልቁ የመርቆሪዎስ ክብረ በዓል ቀን በዚህ ቀን ብፁዕ ቅዱስ አቡነ መርቆሪዎስ መግባታቸው በጣም ደስ የሚል ነውና፣ ክርስትና እምነት ተከታዮች የሆኑ የእስልምና እምነት ተከታዮች የሆኑ የሌሎችም ሃይማኖት ተከታዮች የሆኑ ሁሉ ቅዱስነታቸውን ቦሌ አየር ማረፊያ ሲቀበሉ አይተናቸዋል። እግዚአብሔር ለኢትዮጵያ አሁንም ለቤተ ክርስቲያናችንም ጭምር ሰላሙንና ምሕረቱን ይስጥ። አገራችንን ሰላም ያርግልን።